The Voice of America. የኦሮሞ ፌዴራሊስት ኮንግረስና የመላ አማራ ሕዝብ ድርጅት ዓለም አቀፍ ድጋፍ ሰጪዎች ስምምነት አብረው ለመንቀሳቀስ የተስማሙት ኦፌኮና ማአህድ ዓለም አቀፍ ድጋፍ ሰጪ ኮሚቴዎቻቸው ነገ ቅዳሜ ከዋሽንግተን ዲሲ ወጣ ብሎ በሚገኘው ማርክ ሴንተር ሂልተን ሆቴል ውስጥ የመግባቢያ ሰነድ ይፈራርማሉ። ስምምነታቸውንና የነገውን ፊርማቸውን አስመልክቶ ሁለቱንም ኮሚቴዎች አነጋግሬያለሁ። ሊቃነ መናብርቱ ናቸው አብረውን የሚቆዩት። በቅድሚያ ከኦፌኮው የዓለም አቀፍ ድጋፍ ሰጪ ኮሚቴ ሊቀመንበር አቶ ነጌሳ ኦዶ ዱቤልነሳ ስለ ጋበዝከኝ እጅግ በጣም አመሰግናለሁ። ይህ የሁለቱ ድርጅቶች ምክክር ወይም ደግሞ ወደ ስምምነት ወደ ትብብር መምጣት በዋነኛነት አሁን በኢትዮጵያ ያለው የግፍ አገዛዝ እንዲያበቃ እና ሰላማዊት እና ዲሞክራሲያዊት ኢትዮጵያን ለመገንባት ካለን ፍላጎት አንጻር እኛ አሁን የምንደግፋቸው የፖለቲካ ድርጅቶች አሉ። እዚህ በተለይም በውጪ ያለነው ያለንን መተባበር ከቻል ያለንን የሰውም አቅም ይሁን ሌሎችን ነገሮች በዋናነት አንደኛ በዲፕሎማሲው ረገድ ያለውን ጥረት በጋራ ለማድረግ ለመተባበር ነው። በዲፕሎማሲውም ዙሪያ በጋራ ስናደርግ የተሻለ ውጤት ልናስመዘግብ እንችላለን ከሚል አንጻር ነው። በሁለተኛ ደረጃ ደግሞ በአገር ውስጥ የሚደረገውን ሰላማዊ ትግልም እኛ እዚህ መተባበር ከቻል ማስተባበር ይቻላል ብለን እናምናለን። ሶስተኛ ደግሞ በእነዚህ በሁለቱ ብሔሮች መካከል መተማመንን የሚፈጥሩ ነገሮችን እንሰራ። እዚህ እኛ መተማመንን የሚፈጥሩ ስብሰባዎችን ስናደርግ፣ በጋራ ስልት መቀየስ ስንችል ወንድማማችነትና አንድነት ይጎለብታል። እና ይሄ ደግሞ የግፍ አገዛዙም እንዲያበቃ ይሁን ያለውን ስርዓት ለመቀየርም ይሁን ለሚፈጠረው ስርዓት ዴሞክራሲያዊነት፣ ነጻነትና ፍትህ የነገሰበት እንዲሆን በጣም መልካም ጅምር ነው ብለን ስለምናስብ ነው። እና ሌላኛው የመጨረሻው ነጥብ ምንድን ነው? በአንድ ለምሳሌ በኦሮሞ ላይ የሚደረግ ጥቃት ካለ በጋራ እንድናወቅ፣ ሌላኛውም ወገን እንዲያወቅ በአማራ ላይ የሚደረግም ጥቃት ካለ ደግሞ እኛም የኦሮሞ ፌዴራሊስት የዓለም አቀፍ ድጋፍ ቡድን እናወግዛለን ማለት ነው። ይሄ እንድለመድ እንፈልጋለን። ይሄ ግን በሁለቱ ብሔሮች መሀል ወይም ደግሞ በነዚህ ሁለቱ ድርጅቶች መሀል ብቻ የሚሆን አይደለም። ሌሎችንም ወደዚሁ አይነት ትብብር በመሳብ አንድ ትልቅ ኮሊሽን በመፍጠር ያለብንን ችግር ለመቅረፍ እንድንችል ፕላትፎርም ለማዘጋጀት ነው፣ መድረኩን ለመፍጠር። ሌሎችም አሉ ግን እኛ አሁን ሀሳባችን ይሄ ነው። በተለይ የመጨረሻ ላይ ያነሱት አንድ ነጥብ ዘግየት ብዬ ልመጣ የነበረበት ጥያቄ ነበረ። እስቲ ወደ መላ አማራ ህዝብ ድርጅት ዓለም አቀፍ ድጋፍ ሰጪ ኮሚቴ ሊቀመንበር ወደ አቶ መንግስቱ አስፋው ደግሞ ልመለስ። ምንድን ነው ሀሳባችሁ እናንተ እዚህ ርስትልኝ አቶ ሰለሞን አቶ ነገሰንም አመሰግናለሁ ቪኦኤ፣ ይህን እድል ስለሰጣችሁን ደግሞ ከልብ ነው የማመሰግነው። አቶ ንጌሳ በዝርዝር ገልጸውታል። እንዲያው አንዳንድ መጨመር ያስፈልጋል የምላቸውን ጉዳዮች በዝርዝርም ባይሆን በግርድፉ ባቀርብ ደስ ይለኛል። በመጀመሪያ ይህ ዘረኛ እና ጠባብ ጎሰኛ መንግስት ለሀያ ሰባት አመታት ያህል ሊቆይ የቻለው እነዚህን ሁለት ትላልቅ ብሔር ሰዎች በፈጠራ ወሬና በፈጠራ ታሪክ እንዳይስማሙ በከፋፍለህ ገዛ ነው። ይሄ ደግሞ ሀያ ሰባት ዓመት ያህል ወሰደው እንጂ ከአሁን በኋላ ደግሞ የማሄድበት መንገድ መሆኑን ያው ሁላችንም በሀገር ውስጥ ባለው ዜናዎች እየተከታተልነው ነው። በእኛ በኩል ትልቅ እመርታ ከፍታ በሁለቱ ህዝቦች ላይ ይህንን ለመገሰስ ይህንን የጥላቻ ገደብ፣ በውሸት የተገነባ አጥር በወያኔ መሰሪነት የተደረገው መፍረስ የጀመረው ጎንደር ላይ ህዝቡ በማናቸውም የፖለቲካ ድርጅት ሳይመራ በራሱ በራሱ የኦሮሞ ደም የአማራ ደም ነው ብሎ ሲል በአደባባይ ለዛም መስዋዕትነት ሲከፍልበት እንደገና ደገበና በአዳማ በደብረ ዘይትና እንግዲህ በናዝሬት የኦሮሞ ወጣቶችና ህዝብ ደግሞ የአማራ ደም የኦሮሞ ደም ነው የሚላሉ። ይሄ ትልቅ መሰረት ድንጋይ ነው። በታሪክም እነዚህ ሁለት ህዝቦች አንድ ናቸው፣ አንድ ነበሩ። አብረው ብዙ ነገር የሰሩት አብረው ኢትዮጵያን የገነቡ ናቸው። ሆኖም ግን በሀሰት እና በሸፍጥ የመሰሪነት የፖለቲካ ቁማር ለማግኘት ሀያ ሰባት አመታት እንደዚህ ሁለቱም ህዝቦች የሚሰቃዩበትን ስርዓት አስወግደው መጣል እንዳይችሉ ተከፋፍለው በጥላቻ እንዲታያዩ የወያኔ መንግስት አድርጓል። ይሄ ደግሞ እየፈረሰ ነው። ስለዚህ ይሄ ህዝብ ለህዝብ ነው። እንግዲህ ከዛ ቀጥሎ ደግሞ በህዝብ ለህዝብ እዛው በሀገር ቤቶች ውስጥ ዝርዝር ውስጥ አልሄድም። ብዙ ነገር አለ። የኦሮሞውም የአማራውም ብዙ የመቀራረብ ህዝቦች ለህዝቦች እንቅስቃሴዎች አድርገዋል፣ እያደረጉም ነው። ይህንን አስመልክቶ እንግዲህ እኛ ደግሞ የሰፖርት የድጋፍ ስኪ ኮሚቴዎች የመሀድ የዓለም አቀፍ የድጋፍ ኮሚቴዎችም የህዝብ አካልን እና ህዝብን የሚለውን መከተል እና አብረን መስራት ስላለብን ይሄን ነገር የሚደረገው የመግባቢያ ሰነድ በአንድ ሀሳብ ደረጃ ላይ በአንድነት መቀራረቡን መፍጠር የበለጠ ያጠናክረዋል። አቶ ንጌሳ እንዳሉት እንግዲህ ሪሶርሱንም፣ ዓለም አቀፍ ዲፕሎማሲ ትግሉንም፣ ማናቸውንም ነገር እያስተባበሩ ይህንን የህዝብ ለህዝብ መቀራረብ እና አብሮ ጠላትን በአንዴ ማየት እና የሚመጣውን ችግር ደግሞ መቋቋም በማናቸውም መንገድ የሚያዋጣና መሆንም ያለበት ነው። ይህ ደግሞ ወደፊትም ከሌሎቹ ጋር የሚቀጥል ይሆናል ማለት ነው እና ይኸው ነው ያለ ቅድም አቶ ነጌሳ ሲያነሱ ይሄ መድረክ እንግዲህ ሌሎችንም ለማስተባበር ጭምር ሁኔታዎችን ለማመቻቸት ነው፣ መድረክ ለመፍጠር ነው ብለው ነበር። እናንተ እንደ ፋና ወጊ ለመሆን እንጂ ሌሎችንም የመሳብ ሀሳብ እንዳላችሁ ነው የገለጹት። እንደዚህ አይነት መሰባሰብ ደግሞ በእርግጥ በ ፖለቲካ ደረጃ በፖለቲካ ፓርቲዎች ደረጃ የተለያየ አመለካከት ባላቸው ግለሰቦች ደረጃ ሊነሳ ይችላል፣ ግን በሕዝብ ደረጃ የሕዝቦች ስም ተጠርቶ እንዲህ አይነት የመሰባሰብ የመቀራረብ አይነት መንገድ አዝማሚያ በሌላ ሕዝብስ ላይ የመተባበርን ተቃውሞ ቅሬታን የማስፋትን አይነት ሁኔታ እንዳይፈጥር ለማድረግ የምታደርጉት ሐሳብ ጥንቃቄ አለ? አቶ ነጌሳ። አው አለ ምንድን ነው እዚህ ላይ ያተኮር ነው። በመጀመሪያ ስርዓቱ ህዝቦችን የማጋጨት ስልት እየተጠቀመ ነው እና በተለይ በኦሮሚያና በሶማሌ የኢትዮጵያ ሶማሌ መካከል የተደረገውን ግጭት እና እልቂት በቅርብ ጊዜ የምናስታውሰው ነው። በአማራና በኦሮሞ መካከል ደግሞ ላለፉት ሀያ ሰባት ዓመታት ማለት ይቻላል እንደ ፖሊሲ ሁለቱ እንዳይቀራረቡ የማድረግ ስራ ስትሰራ ነበረ እና እነዚህ ብሔሮች ኢትዮጵያ ውስጥ ካሉት በስፋትም ይሁን በህዝብ ብዛት ትልቅ ከመሆናቸው አንጻር እና ክፍተቱ ስለሰፋ ነው አሁን እዚህ ጋር ያተኮር ነው፣ እንጂ ይሄ ሁሉንም ሌሎቹንም የሚያቅፍ ነው እና እነዚህ ቁልፍ እና እንደ ግንድ ናቸው ለዛች ሀገር እና ለዛ ነው እንጂ እዚህ ጋር የተተኮረው ሁሉንም ኢትዮጵያዊ የሚያቅፍ ነው። አስተሳሰባችንም ኢትዮጵያዊ ነው። ያችን ሀገር ሁሉም በእኩልነት የምኖርባት እና ፍትሕና ሰላም የሰፈነባት፣ ነጻነት የሰፈነባት እንድትሆን ነው አላማው። ያንን ደግሞ ከአንድ ቦታ ነው የሚጀመረው። ለዛ ነው ከዚህ ጋር የጀመር ነው። አሁን ባልኩ ምክንያቶች እዚህ ላይ አተኮርን እንጂ ዋናው ነገር ያ ነው። ከዚህ በመቀጠል ደግሞ ትንሽ ልጨምር የምፈልገው ይሄንን ስናደርግ የፖለቲካ ድርጅቶችም ጭምር እነሱም ላይ ግፊት ለማድረግ ነው። እኛ ሞር በተወያየን ቁጥር እኛ ሀሳቦችን ተለዋውጠን ነገሮችን እንትን ስንቀይስ እዛም ላይ ግፊት ማድረጋችን አይቀርም። አቶ መንግስቱ እዚህ ላይ ምንድን ነው ሀሳቡ? አቶ ንጌሳ በትክክል ብሎታል። በእኔም የማስበውን ነው የተናገረው። አንድ ነገር አንድ ቦታ መጀመር አለበት። ትክክል ነው። እንግዲህ በዚህ ተጀምሯል። ሁለተኛ ደግሞ ይሄ የህዝቦች ለህዝብ ግንኙነት እንቅስቃሴ፣ እኔ በሌላ በኩል ምናልባት በተወያኔ እና በእሱ አቀንቃኞች በኩል ካልሆነ በስተቀር ተቃውሞ ሊመጣበት አይችልም። ምክንያቱም ይሄ መከፋፈልን፣ የህዝቦች እልቂትን፣ የህዝቦች ግጭትን፣ ጥላቻን፣ በጎሪጥ የመተያየትን የማቆም እና አብሮ የመመልከትን ነገር፣ ሰላምን፣ የሰብአዊ መብትን የመጠበቅን፣ የግለሰብን አንደር ዲ ዩኒቨርሳል ዴክሌሬሽን ኦፍ ሂውማን ራይትስ የሰው ልጅ መብቱ የመንቀሳቀሱ በየትም በኩል በየትም ቦታ የሚጠበቅበትን ይሄ ይሄ በጎ ዓላማ ስለሆነ ይህን የሚቃወም ሊኖር አይችልም እና በጎ ነው። እንግዲህ አንድ ቦታ ይጀምራል፣ ሌላውም ይሄ እየሰፋ ይሄዳል ማለት ነው። ደግሞ የህዝብን ፍላጎትና ስሜት ህዝብን የሚገድብ ማናቸውም አይነት ኃይል አይኖርም ሊኖርም አይችልም። ምን አይነት ነው ድጋፋችሁ ለመሆኑ አቶ መጌሳ? በዋናነት ሶስት ነገር ላይ ነው የምናተኩረው። አድቮኬሲ አንደኛው ነው። ይሄ ሌጅስሌቲቭም ሚዲያም አድቮኬሲን ይጨምራል። አድቮኬሲ ማለት ማስተዋወቅ መሟገት እንደማለት ነው። ትክክል። ሌላኛው የገንዘብ ድጋፍም እናስተባብራለን ማለት ነው። ከዚህ በተጨማሪ ያው ከዚሁ ጋር የተያያዘ የዲፕሎማሲ ነገር ከመንግስታትም ጋር ይሁን ከተለያዩ ድርጅቶች ጋር፣ ይሄንን አይነት ድጋፍ ነው የምናደርገው። ሌላ አለ? በማእህድ በኩል በማህድ አለም አቀፍ ድጋፍ ሰጪ ኮሚቴ በኩል ሌላ ተጨማሪ የለውም። ግን ዋናው ካምፔን የማድረግ የህዝቦቹን ፍላጎት በአለም አቀፍ ደረጃ ካፕቸርን ማድረግ እና የሚደርስባቸውን በደልም ደግሞ ቮይስ የማድረግ ነው ዘመቻ የማካሄድ የማስተዋወቅ እና ድምጻቸውን የማሰማት ማለት ነው ምን ያህል ነው ስፋታችሁ ለመሆኑ በአለም አቀፍ ደረጃ የት የት አላችሁ ምን ያህል ድጋፍ አላችሁ እናንተ ራሳችሁ እኔ ልጀምር አሁን አቶ ንጉስ እኛ አሁን አሜሪካ ላይ አምስት ስቴቶች ላይ ኮሚቴዎች አሉ የሚያስተባብሩ አስተባባሪም ኮሚቴ አለን እንዲሁ አውሮፓ ላይ አለ አውስትራሊያ ላይም ጅምር አለ በእነዚህ በ ከሶስቱ ቦታዎች አህጉራት ጥሩ ጅምር አለ። አቶ መንግስቱ መአህድ ምን አለው? እኛም እዚሁ አሜሪካን ሀገር በሰሜን አሜሪካ እና በአውሮፓ በአውስትራሊያ፣ በስዊድን፣ በእንግሊዝ፣ በጀርመን አለን እና ይሄ እንግዲህ ዝርዝር ቻፕተሮችን እና የድርጅቶች ቁጥሩ አሁን በእጄ የለኝም፣ ግን በጣም ሰፊና ጠንካራ ድጋፍ አለን። በዚህም የመዋቅሮች አሉ። በጣም እግዜር ይስጥልኝ ደናምሹ፣ እግዚአብሔር ስጥልኛ። በጣም እናመሰግናለን። አቶ ሰላም፣ አቶ ነጋሳ ስጥልኝ። እንግዲህ ታንክ አመሰግናለሁ። ደናምሹ